ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። I stand behind it. I guarantee it. They know that, even if they don't know me anymore than they know the, the, the chairman of General Mills. DJ Fatsu. my man. God loves me. This is the DJ Fatsu exclusive. Africa's Live with DJ. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ በቀጥታ ወደ እናንተ የሚደርሰው ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ ቀኑ አርብ ነው። አርብ ደግሞ ጋቢና ሙዚቃ ነው የምናስተላልፈው። ማስተናገዳችሁ ዲጄ ፋቱ ነኝ። አብራችሁ እንድትቆዩ በማክበር በመጋበዝ ፕሮግራም ንጀምር ያለው አድማጮቻችን እንግዲህ ዛሬ አሪፍ አሪፍ ሙዚቃ ተዘጋጅቷል። የመጀመሪያው ሙዚቃ የሚሆነው እንግዲህ ሀሁ ቢት ፊቸሪንግ ወንዲ ማክ አንቺ ሸገር ይሰኛል። በዛው አያይዤ ደግሞ ያፒ ማፒ ኢትዮጵያ በጣም አሪፍ አሪፍ ሙዚቃዎች ናቸው። ቪዲዮቹም በፌስቡክ ላይቭ ላይ እየታዩ ነው። ተመልከቷቸው። በጣም ደስ የሚሉ ሙዚቃዎች ነው። ወደ እናንተ ማደርሰው ዲጄ ፓቹ ነኝ። አንቺ ሸገር Shake it eu rogo tem que dar os bolo, aí no por de que te diz, look at sisessa, chamo o mani, eu quero, por essa ris, por lá quero, que diz que dá, por lá se እናት ስቲ ለብሱ ጥጡን አሸምነው ዘመን ቢለዋወጥ ያው ሽሮ ሜዳ ነው። እሳቸው ባራዳ ደጃችሁ ቤ ደምቀው አንቺን በአገር ልብስሽ መገኛሽ ቦሌ ነው። ከቦሌ ፒያሳ ሲነሳ ጎበዝ ጀግና ደፋር ልቤ ተብሎ ተሞካሽቶ ሲሄድ ቀልቤ ከዳ ከዳ ከሷ ሜዳ ተውባ አምራ ጠቅማ ማልዳ ዘንቀት ዘንቀት ቀት ስትል ተረማምዳበት መንገዱን ሲከዳኝ ጉልበት እንግዳ ነገር የማላውቀ ስሜቱን ካለፈው ዘመን ተቀባይ ናት ከዚህም ዘመን አሻጋሪ ሁለቱም በንድ ላይ አደላድላ አስተራቂ ናት ዘዋሪ Deixa que era bonjo, tem que bater no estranho tô, por anti arelu, o um, de já e goramsa, o no le de eu paro, por esse aris, cuz is cuz us, o ladero, mas era passa belo, ara tamas se despiro, o ladero, o

we call them i

who ba na na ba na

ጃሽን የሰሩ ላሁማ ኢትዮጵያ አሻራ ያኖሩ ሀገር አስከብረው ለወገን የኖሩ እስካለም ፍጻሜ ሲዘከሩ ይኑሩ። ልጅ ምንም ቢሮት አባቱን አይቀድምም። ቢሆንም አዲስ ትውልድ ነን ታሪክን ለመስራት ወደ ኋላ እንልም ተግባብሮ የሚኖረው እስላም ክርስቲያኑ በቅድስ ሰላም ሀገር በኢትዮጵያ ነው። በሉ ባህር ማዶ ሁኖ በስደት ታውሮ ወንድሙ ሊገለው ከጠላት ወግኖ ሰላቢ፣ ወላዋይ፣ ባለ ሁለት ምላስ አስመሳይ ወርኛ ሳያውቀው ያለቀ የሚላ ሳያጣ ሀገሩን የሸጠ እነሱ ቢጨሁ ጥፋት ጥፋት ቢሉ እያሉ አማራ፣ ኦሮሞ፣ ትግራይ ነው ከደቡብ፣ ሶማሌ፣ ቤንሻንጉል፣ አፋር፣ ጋምቤላ፣ ሀረሬ እኛ ለያዩ ብዙ ቢተርንሱ

ኢትዮጵያ የተባለችው ሀገር አንደኛ እናትህ ናት። ሁለተኛ ክብርህ ናት። ሦስተኛ ሚስትህ ናት። አራተኛ ልጅህ ናት። አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅ። ተመልሻለሁ። ኢትዮጵያ እና አንቺ ሸገርም ሸገሪን በተከታታይ አስደመጥኳችሁ። በተከታታይ ደግሞ አንድ የትግርኛ ትራክ፣ አንድ ደግሞ የኦሮምኛ ትራክ ወደ እናንተ አደርሳለሁኝ። የመጀመሪያው ትራክ እንግዲህ የሚሆነው የያሬድ ነጉ ነው ዘለላ ይሰኛል። ከዛ ደግሞ አቡሽ ዘለቀ ብዙዎቻችሁ የምታውቁት የምትወዱት የኦሮምኛ ሙዚቀኛ ነው። ማሎ ኢንተሎ ከጋቢና ቪኦኤ ዲጄ ፋቹነኝ ፕሮዲሰሬ ሞቅቤል ያበራው

Anh nói nói tên anh nói chị nói chị Anh tên nói nói Not young, let's <laughs> see Zallaai, na bannil zallaai, zallaai ayati zallaai. Bayna hag na yug na bayna na yug na. Wala la, chini Pute malo, angeli jane jane kalbi ko malo, albico will be malo angelogenein talo malo But I'm ማድመጥ ላይ የምትገኙት ትጋቢን አቪያይ ነው። ዛሬ አርብ ነው። አርብ ደግሞ የቀን ቀን እንደ ብለነዋል። አርብ አርብ፣ አሪፍ አሪፍ ሙዚቃዎቹ ወደ እናንተ ይደሳሉ። ቤቲጂ ጥልቅ ስሜት የተሰኘ ሙዚቃ በማስከተል አስደምጣችሁና ከዛ በኋላ ደግሞ ሳንቾ ፊቸሪንግ ጌልዳው ካሳ ጌልዶ ካሳ የከሙዚካ ዛንድ ነው። በጣም አሪፍ አቀራባሪ ነው። የነ ሳሚ ጎንቲዮ ሼክ ና ምናምን ያቀናበረ ነው። ይሄ ደግሞ በጣም ደስ የሚል ሙዚቃ ነው፣ ሳንቾ ጋር የሰራው Attahini singer, with another DJ Patu, on the one and the two, two, two, two. But I like, <makes> me, <music> was lalo. I'm እሺ የመጨረሻ ሙዚቃ አድርጌ ወደ መረጥኩላችሁ የዳዊት አለማ የወለላ የተገ ሙዚቃ ነው የምንሸጋገረው። እንግዲህ በዚሁ ሙዚቃ እኛም ቻው ቻው እንላችኋለን። ስላደመጣችሁን ስላደምጣችሁን እስካሁን ስር ከኛ ጋር ስለነበራችሁ በጣም አድርጌ ማመሰገናችሁ። ዲጄ ፋቱኒ ፕሮዲሰር ሞክቢል ያበሮ ይባላል። ፕሮግራሙ ጋቢና ሙዚቃ በጋቢና ቪኦኤ ላይ ነው። ደህና ሁኑ። መልካም ቅዳሜ ና I'm not going be able to be I'm